የተሰራው ሶስት አመቴ ነው። በወሊድ የተነሳ ነው ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በስቷ ስብሰባ ከተባለ አንቀርም እያለ ነው ሀገራችን የመጣ ነው። የተጎዱት ሴቶችን መንፈስ የሚያድሰው ደስታ መንደር በተመለከተ ካዘጋጀነው ቅንብር የተቀነጨበውን ነው ቀደም ሲል የሰማችሁት። ሌሎችም ዘገባዎች በምሽቱ አሉን። አስማማኝን የምሽቱ ዝግጅት ይመራለው። ኤልያስ አስማረ የስቱዲዮ ቅንብሩን ይከውናል። አብራችሁን አምሹ። ወደ ዛሬው ቀዳሚው መሰናዶ እንሻገር። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ በሚያገግሙ ሴቶች ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የስራ ፈጠራ ስልጠና ያገኛሉ። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹ ሰልጣኞቹ የራሳቸውን ህይወት ተሞክሮ በማጋራት ፌስቱላን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በአረንጓዴ የተሸፈነ የማዕከሉ ገጽታ በቆይታቸው መንፈሳቸውን እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ኬኔዲ አባተ በዚህ ጉዳይ ተከታዩን አዘጋጅቷል። አዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሀምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሀምሊን ፌስቱላ አምስት ማዕከላት ህክምና ያደረጉ ሴቶች የሥነ ልቦና ህክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምትገ የምትገልጸው የ37 ዓመቷ መልካም ታከለ ትገኛለች። ሀምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነብሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ

እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም፣ የምትለው የአንድ ልጅ እናት የሆነችው መልካም ፌስቱላን ስለመከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች። እግዚአብሔር ተመስገን። እኛ በሶስቱ ወራችን ድነናለን። እኔ የማዝን ሀያ ዓመት ሀያ አምስት ዓመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው፣ እናት አባት እየጠላቸው፣ ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንቱን ስንት ወዳጄ ነው ብዬ የቀረብኩት። ሰው የጠለኝ ሰዓት አለ። ለእለት አላሳከመኝም። ባሌ ሀብቴን ቀምቶ ትዳር ሚዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው ምክንያቱ። ለምን ያለ እድሜ ጋብቻ ይቅር፣ ግርዛት፣ የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን፣ አሁንም እቅዴ በቃ ከቤት ታሽገው እንዳይሞቱ ለማስተማር ቅዳሌ አገራችን ለምን እንደደነቆረ ይቀራን? አገራችን ለምን እንዴት በሽተኛ ሆኖ ይቀራን? እስመሳችን ለምን አንማማርም? እስመሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፋ ይበቃንም። ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች። በአደገኛ ምጥ ፊስቱላ አጋጠመኝ። ያጋጥመኝ እኔ አላውቅንም ነበረ። ይሄን ሕክምናውን አላውቅም ከዛ በፊት ስምንት ወር ተቀምጫለው እኔ ቤት ላይ እያለቀስኩም ባለቤቴ በኃይል ነው ወደኛል ያንከባከ ከዛ ታከምኩ ዳንኩ። ከዳንኩ በኋላ አራት አመቴ ነው። በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይህ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ሕይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ ዶሮ ነበረ እንደዚህ አይደለም። ያላወቅኩት ብዙ ነገር አውቅያለሁ። እኔ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ ሁሉንም ነገር ሰራለሁ በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ ያሳክማለሁ የማያደር አለብኝ እናታችን ናት። ወደ አራት ሰዎች ባህርዳር አምጥቼ አስገብቼ፣ አምባሳደርነት ተሾሜ እነሱን አሰልጥኛለን ብያለሁ። አሳክም ያለሁ ታክመው አገራቸውን ገብቶ ዛሬ እያመሰገኑ ነው ያሉ። አራት ሁላ እድሜያቸው ከ50 እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ። አሁን በዶሮ እርባታ እየሰለጠንን ያለነ ያሉትም። አሰልጣኞችም ጥሮይ ናቸው፣ እያካፈሉን ነው። እኛም እውቀት እየወሰድን ነው። ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው። ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች። አሁን ላይ በዚህ ግቢ ውስጥ ሰባ ሶስት የሚሆኑ ሰልጣኞች አሉን። ከሀረር፣ ከይርጋለም፣ መቱ፣ ባህር ዳር ሴንተራችን ወደዚህ ይላካሉ ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፊስቱላ ታካሚዎች መሆናቸው፣ ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው፣ ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴሪ ፋርም አለን ወተት ልማትንትን እሱንም አብረው ጎን ለጎን ማስጌድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ ውመን ሶፒ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ ሌሎቹን ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም፣ እየሰራና ያለነው ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት። በተለያዩ ሀገር በቀል እጽዋት የተሸፈነውና በአእዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ህክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ተፈጥሮ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች። ህክምና ያው እየተከታተሉ ነው። አሁንም ግን ያው የህክምናውን ጨርሻለው። ያው እዚህ ነው ያለሁት። አየሩ ቆንጆ ነው። ስሜቴ ምንም ገልጬም አልዘልቀው። ምን ያውን ከዚህ ውስጥ የተቀመጥኩ አስራ ዘጠኝ አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደግኩት። ደስታ መንደር ማለት ነው እና ለመግለጥ በቃ አቅም ያንሰኛል ከመጠን በላይ ቆንጆ ግቢ ነው አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየዓመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች። እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው፣ አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል እና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው። እዛ ምትንላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ ሰባት ሰዓት አካባቢ ተሰባስመው ምሳቸውን ከበሉ በኋላ እዛ ጋ ኢንተርቴን ያደርጋሉ። ብቻቸውን መሆን ቢፈልጉ ወክ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች። በቃ ከህመሜ ማምለጫ ነበር ማድረጉ፣ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ ና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበሩ ዌቲንግ ፔሽንቶች የነበሩት ና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ኮንዶ አካባቢ ትንሽ እንትን ይላሉ እጅ ስራ ሲሰሩ እዛ አካባቢ ላይ ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸውም፣ ቶሎ ይላመዳሉ። በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ፣ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ሕክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በ ማዕከሉ ለሚገኙ ተገልጋዮች ደስታን፣ ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ፣ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን ነበረ እውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ወጣቶችን በሚያሳውቁ፣ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ፣ በሚያቀራርቡ እና በሌሎች የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት በፌስቡክና በዩቲዩብ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። ቀጥለን ደግሞ በፈረንሳይ የተገነባውን የኢትዮጵያ ባቡር መስመር ከመቶ ዓመት በኋላ የተመለከተውን ዘገባ እናደርሳችሁም። በምስራቅ ኢትዮጵያ በምትገኘው ድሬዳዋ መንገደኞች አሁንም ከመቶ ዓመት በፊት በፈረንሳይ የተሰራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሰራ ዘመናዊ ባቡር ስራ ላይ ቢውልም የድሮ ባቡር ለንግድና ለትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና መቶ ዓመታትን ያስቆጠረውን የድሬዳዋ ባቡር መስመር በተመለከተ በአጃንስ ፍራንስ ፕሬስ የሰናዳውን ዘገባ ሲሆን፣ ግርማ እንደሚከተው ታቀርበዋለች። ባቡር ከድሬዳዋ ጣቢያ ከፍተኛ ድምፅ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። በአንድ ወቅት አስርት ዓመታት ላስቆጠረው ተሳቢ ባቡር ብርሃን የሰጡ የነበሩት መብራቶች መስራት ካቆሙ ዓመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓ ም የተሰራው ባቡር በሳምንት ሁለት ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ አስራ ሁለት ሰዓታት በሚፈጀው የ200 ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋል ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሟ እንዳይገለጽ የጠየቀች የሶማሊኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች። አ ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒና ፓስታ እገዛለሁ። የቲማቲም ድል፣ ዘይትና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር እገዛለሁ። ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው ሰባት መቶ ሰማኒያ አራት ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓ ም ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፈጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባቸው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል ሶስት ብቻ መቆሚያ ጣቢያዎች ሲኖሩ፣ የፈረንሳዩ ባቡር ስምንት መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉት ጣቢያዎች አይቆምም ይላል። በአሮጌው ባቡር ላይ ለአርባ አመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሀሳብ አላቸው። ይሄ ሀዲድ የተዘረጋው ከከተማ ጋር ነው። ከትናንሽ ከተማዎች፣ መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማያሄድበት ቦታም አለ። ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም። የቻይናው ባቡር ለከተሞች አገልግሎት አይሰጥም። ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለእኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለእኛ ምንም ጥቅም አይሰጥም። ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ አስር ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የስልሳ ሁለት አመቱ አዛውንት አዩ አሰፋ እያንዳንዱ አቃለችበትን ዋጋ ካሊኸው ቢቋም ምያል እንደሚጨምሪያው ራሱ ገመተው አሁን ትኝሽ እዚህ አካባቢ ኖሰስ የሚለው ፓስታው ከዚህ ይመጣው ዜት ይመጣ ስኮ ይመጣል እን ህ ቢቋም የጠቅረላ ጣቢያ ረሀብተኛ ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በአጼ ምኒልክ ትእዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓ ምት በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በምጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ ሺህ ዘጠኝ መቶ ሰባዎቹ በነበረው የመንገድ መስፋፋት እና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ። ቸልተኝነት፣ ተደጋጋሚ ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመውም ምክንያት ሆነ። የደርግን እግር መውደቅ ተከትሎ ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት 2500 ሰራተኞች ውስጥ 300 ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዘ የነበሩት ቅንጡ መተኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት ዓመታት ውስጥ በኢኮኖሚም በማህበራዊ ህይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሀዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ስራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሽያኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን ዕድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሽያን በላይ ሙሉ የሚያንቀሳቅሱት አንድ ማሽን ኤልዌል እና ሴሪክ ፕሌን ሴንት ዴኒስ 93 የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙም የሀምሳ ሶስት ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የስልሳ ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎች እና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ አምስት መቶ ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው፣ አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ መቶ ዓመት ያስቆጠረ እውቀታቸው እንዲጠፋ ፈቃደኛ አይደሉም። የ53 ዓመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው፣ ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ እውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ቀጥሏል አሁን ደግሞ በኢንተርኔት ላይ የሚፈጸም ጥቃት ኢትዮጵያ ውስጥ የሴቶችን ድምፅ እያፈነ ስለመሆኑ ይፋ ወደሆነ ጥናት እናልፋለን በኢንተርኔት ላይ የሚሰራጩ ተገቢ ያልሆኑ ስድቦችና የጥላቻ ንግግሮች ላይ የተደረገ አንድ ጥናት ኢትዮጵያዊ ሴቶች በፌስቡክ በቴሌግራም እና በኤክስ የሚፈጸም ጾታዊ ጥቃት እየደረሰባቸው መሆኑን አመልክቷል ማያ ምስክር በዚህ ዙሪያ ከአዲስ አበባ ያደረሰችን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች በኢትዮጵያ በርካታ ሴቶች ኢንተርኔት ላይ በሚደርስባቸው ጥቃትና የጥላቻ ንግግሮች ምክንያት በኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ሕዝባዊ ግንኙነቶች እየራቁ መሆኑን በቅርቡ በፌስቡክ፣ ቴሌግራም እና ቀድሞ ትዊተር ተብሎ በሚጠራው ኤክስ ማህበራዊ ትስስር መድረኮች ላይ የተደረገ ጥናት አመልክቷል። የመረጃ ጽናት ማዕከል የተሰኘ መቀመጫውን በእንግሊዝ ያደረገ መንግስታዊ ያልሆነ ተቋም የመራው ጥናት እንዳመለከተው የኢትዮጵያ ሴቶች በሁሉም የማህበራዊ መገናኛ መድረኮች ላይ ጥቃቶችን እያስተናገዱ ቢሆንም ከሁሉም የከፋው ግን ፌስቡክ መሆኑን አስታውቋል። በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዝኛ በተካሄደው ጥናት ከሁለት ሺህ በላይ ቀስቃሽ ቁልፍ ቃላቶች የተገኙ ሲሆን ጥናቱ ኢትዮጵያ ውስጥ የሚገኙ አነሳሽ ቃላቶችን በስፋትና በጥልቀት ዘርዝሮ መያዙ ተገልጿል። ቃለመጠይቅ ከተደረገላቸው ሴቶች መካከልም ከ78 በመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። እስካሁን ጥናት ባልተደረገባቸው ሌሎች የሕብረተሰብ ክፍሎች ላይም ተመሳሳይ ችግሮች ሊኖሩ እንደሚችሉ ጥናቱን ያካሄደው ማዕከል ጥናት አጥኚና ኤዲተር የሆኑት ፌሊሲቲ መልፎርድ ይገልጻሉ። ይህ ጥናት መረጃ ይሰጣል። መረጃውን ደግሞ የሰብአዊ መብት ተሟጋቾች እና የሴቶች መብቶች አራማጆች ለስራቸው ሊጠቀሙበት ይችላሉ። ጥናቱ በአራት ቋንቋዎች ብቻ ላይ የተደረገ ቢሆንም በመላው ኢትዮጵያ ያለውን አዝማሚያ ስለሚያሳይ በጣም ጠቃሚ ነው ብለን እናምናለን። በሪፖርቱ ዝግጅት ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት የሚደርስ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ መስፋፋቱን ይገልጻሉ። እስከማይታይበት ደረጃ መደበኛ ልምድ እንዲመስል ተደርጓል ሲሉም ሀሳባቸውን ያጋራሉ። ቤተልሔም አካለወርቅ ሴታዊት የተሰኘው የሴቶች ጥምረት ተባባሪ መስራች ስትሆን ስራዋ ለበርካታ ጥቃቶች ኢላማ እንድትሆን በር እንደከፈተ ትናገራለች። እስከ ተወሰነ ደረጃ ጭንቅላታችንን እናዘጋጃለን፣ ጠንካራ የተቃውሞ ምላሾች መኖራቸውም አያስገርመንም። ነገር ግን ምላሾቹ በዚህ መጠን ጠንካራ ይሆናሉ ብለን አልጠበቅንም። ስለዚህ የሚዲያ እና የዲጂታል ደህንነት ስልጠናዎችን ወስደናል። ከሦስት አመታት በፊት የተቋቋመው የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል በሀገሪቱ ውስጥ ላሉ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ቀንቃኞች ከለላ ይሰጣል። የማዕከሉ የፕሮግራም አስተባባሪ ቃል ኪዳን ተስፋዬ ሴቶች በኢንተርኔት ላይ ከሚፈጸም ጥቃት ራሳቸውን መጠበቅ እንዲችሉ በትምህርትና በፖሊሲ አወጣጥ ላይ ከመንግስት የበለጠ ተነሳሽነት ሊኖር ይገባል ይላሉ። ባቀረብነው ምክረ ሀሳብ ላይ የትምህርት ሚኒስቴር የዲጂታል ደህንነት ስልጠናዎችን በስርዓት ውስጥ ማካተት እንደሚችል አንስተናል። ይሄ ማለት መሰረታዊ የኮምፒውተር እና የዲጂታል ክህሎቶችን የሚያዳብር ስልጠና ማለት ነው። ጥናት አጥኚዎቹ በኢትዮጵያ ህግ ውስጥ ጥበቃ የሚደረግላቸው እንደ ብሔር፣ ሃይማኖትና ዘር የመሳሰሉ ጉዳዮች ላይም ምርመራ አካሂደዋል። ግኝቶቹ እንደሚያሳዩትም የኢትዮጵያ ሴቶች በብሔራቸውና በሃይማኖታቸውም ላይ ያነጣጠሩ ተደራራቢ ጥቃቶች ይደርስባቸዋል። በማያ ምስክር ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። የሰው ሰራሽ አስተውሎት ኩባንያዎች የስራቸውን ምንጭ እንዲገልጹ በግል ሊገደዱ ነው። አርቲስቶችና ና የፈጠራ ባለሙያዎች ስራዎቻችን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሰራሽ አስተውሎት ኢንዱስትሪዎች ሲሳይ ሆኗል እያሉ ነው። ማዲቪልስ ሰው ሰራሽ አስተውሎቱን በተመለከተ በዩናይትድ ስቴትስ የቀረበውን የህግ ረቂቅ ኩባንያዎች የስራዎቻቸውን ምንጭ እንዲገልጹ የሚያስገድድ ነው ሲል ዘግቧል። ኤደን ገርመው እንደሚከተሉት አቀርበዋለች። አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች። ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁ ና በክህሎቷ እንዲሁም ለየት ባለ ዘያዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የእሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች። ትልቅ ውሸት ነው ምክንያቱም አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው። እጅግ ብዙ የሰው ሰራሽ አስተውሎት ስርአቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሁፎች ላይ ከቅጂ መብት ባለቤቶች ፍቃድና እውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በህግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሞግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማ ለማስገደድ ረቂቅ እያየ ነው። ይህ ህግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል። በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆን የሚያደርግ ነው። ሕጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፈርድ ዩኒቨርሲቲ የሕግ ፕሮፌሰር ማርክ ሌምሌይ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው። ላብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎት እንውሰድ። ሁለት ቢሊዮን የሚሆኑ ምስሎችን በላዮን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎች ይለማመዳሉ። መላ ኩባንያው ራሱ ሁለት ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መሰሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥ ብንል እንኳን እያንዳንዱ ሰው አምሳ ሳንቲም ብቻ ነው የሚያገኘው። መረጃን ይፋ የማድረግ ሕጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ሕግ መምህሩ ጀምስ ግሪምልማን ናቸው። እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለመዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ ከየት እንደመጡ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል። ከሰው ሰራሽ አስተውሎት የህግና የሥነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ አደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ወጣቶችን በሚያሳውቁ፣ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ፣ በሚያቀራርቡና በሌሎችም የቴክኖሎጂ እውቀቶችን በሚያጎልብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ ቴሌቪዥን በተጨማሪ በዌብሳይት በፌስቡክና በዩቲዩብ መከታተል ትችላላችሁ። አስተያየታችሁና ጥቆማችሁ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። የምሽቱ ዝግጅታችን በዚህ አበቃ። አስማማየነው ነው እያስተናገድኳቸው፣ አብሬያቸው አመሸውኝ። ኤልያስ አስማረ ደግሞ ከስቱዲዮ ቅንብሮን ሲመራልን ነበረ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።